ሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ የነበሩት መላከ ምሕረት ቆሞስ አባ ወልደ ጊዮርጊስ ዜና ረፍትን ተከትለው ባስተዳደሩት ደብር ባገለገሉት ምእመናን የጸሎትና የመታሰቢያ መርሃ ግብርን እሁድ ማርች 7 ቀን 2021 ዓ ም ተደርጎላቸው ነበር። የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያንና የምስራቅ አውስትራሊያ አህጉረ ስብከት ዋና ጸሐፊ የሆኑት መላከ ሰላም ቀሴስ ተሾመ ጌታሁን የህይወት ታሪካቸውን እንዲህ ሲሉ አሰምተው ነበረ። መላከ ምህረት ቆሞ ሳባ ወልደ ጊዮርጊስ አየለ ከአባታቸው ከአቶ አየለ በላቸውና ከእናታቸው ከወይዘሮ ፈንታዬ ሹመት በመልጡረ ማርያም ወረዳ ልዩ ስሙ ምርጥ አማኑኤል በሚባል አካባቢ በ1967 ዓ.ም ተወለዱ። እድሜያቸው ለትምህርት ሲደርስ በሳራት ደብር ደብረ መድኃኒት ቅድስት ማርያም ገዳም ከመምህር አስተራየ ብርሃኑ ከፊደል እስከ ዳዊት ያለውን ትምህርት አጠናቀዋል። በመቀጠል በቀንዳች ኢየሱስ ቤተ ክርስቲያን መምህር ከነበሩ ከመምህር አድማስ ጾመ ድጓና ምዕራፍ ተምረዋል። እንዲሁም ከታላቁ ገዳም ከመርጡለ ማርያም መምህር ቅዳሴን በሚገፋ ተምረዋል። ክቡር አባታችን ሲመተ ዲቁና ከብፁዕ አቡነ ዘካርያስ ምንኩስናን በሐረር ቅዱስ ሚካኤል ካቴድራል በብፁዕ አቡነ ቀውስጦስ እንዲሁ ቅስናንም ከብፁዕ አቡነ ቀውስጦስ ተቀብለዋል። በምስራቅ ሐረርጌ ሀገረ ስብከት በተለያዩ አብያተ ክርስቲያናት ከዲቁና እስከ አስተዳዳሪነት በሀገረ ስብከቱም የመምህራን ኃላፊ በመሆንና በአቡነ ቀሲስነት ለብዙ ዓመታት አገልግሏል። በመቀጠልም በብፁዕ ወቅዱስ አቡነ ጳውሎስ መልካም ፈቃድ ወደ አዲስ አበባ ሀገረ ስብከት በመዛወራቸው በሰሚት አቡነ ተክለ ሃይማኖት እንዲሁም የረር በር መካነ ሰላም ቅዱስ ሚካኤል ቤተ ክርስቲያን በአስተዳዳሪነት አገልግለዋል። አባታችን መላከ ምሕረት ቆሞስ አባ ወልደ ጊዮርጊስ አየለ በብፁዕ ወቅዱስ አቡነ ጳውሎስ መልካም ፈቃድ የደብራችን የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ ሆነው ከተመደቡበት እንደ ኤሮፓያን አቆጣጠር ኦገስት ሁለት ሺ አስራ አንድ ዓመተ ምሕረት ጀምሮ በቆዩባቸው ዘጠኝ ዓመታት በመልካም እረኝነት ተግባር በተለያየ ምክንያት ከቤተ ክርስቲያን ርቀው የነበሩትን ምዕመናን በመሰብሰብ በፈተና እንዲጸኑና ና ቤተ ክርስቲያናቸውን እንዲወዱ በጊዜያዊ ችግሮችም ተስፋ እንዳይቆርጡና የነገን ብሩህ ተስፋ እንዲመለከቱ ባላቸውም ሙያና እውቀት ቤተ ክርስቲያንን እንዲያገለግሉ ምዕመናንን አብቅተዋል አድርገዋል። ቋሚ አምልኮ መፈጸሚያ ቦታ ለማግኘት በተደረገው ከፍተኛ ርብርብ አሁን የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አገልግሎት እየሰጠ የሚገኝበትን ለአምልኮ መፈጸሚያ ምቹ የሆነ ቦታ ከዕዳ ነጻ የሆነ ቦታ ባለቤት ለመሆን አስችለዋል። ለስብከተ ወንጌል መስፋፋት ባላቸው ብርቱ ፍላጎት መምህራንንና ዘማሪያንን ከኢትዮጵያና ከመላው ዓለም እየጋበዙ እንዲያገለግሉ በማድረግ ስብከተ ወንጌልን አስፋፍተዋል። ከአሃት አብያተ ክርስቲያናት ጋር መልካም ግንኙነት በመፍጠር በተለያዩ ክብረ በዓላት ወቅት የህንድ፣ የግብፅ፣ የአርሜንያ፣ የሌሎችም ኦርቶዶክሳውያን ታላላቅ የእምነት አባቶች ቅዱሳን ፓትርያርኮችን፣ ሊቃነ ጳጳሳትን፣ መነኮሳትንና ቀሳውስትን በመጋበዝና ቅዱሳት መካናትንም ገዳማትን ምእመናን ልጆቻቸውን እየወሰዱ እንዲሳለሙ በማድረግ በአጥቢያ አብያተ ክርስቲያናቱና በአማኞቹ ዘንድ ጠንካራ ግንኙነት እንዲኖር ከፍተኛ ስራ ሰርተዋል። በሀገር ውስጥና በውጭ ሲኖዶስ እንዲሁም ለብዙ ዘመናት በተለያየ ችግር የነበረውን ልዩነቶች ለማጥፋት ሕዝበ ክርስቲያኑ ወደ አንድ እንዲመጣ በሚደረገው ሂደት ውስጥ ግንባር ቀደም በመሆን ከፍተኛ አስተዋጽኦ አድርገዋል። ከሳምንታት በፊት በከፍተኛ ህመም ውስጥ ሁነው ሉበት አካባቢ አሰርተው ያጠናቀቁትን ቤተ ክርስቲያን እንኳን ለታመመ ሰው በሙሉ ጤናም ላለ ሰው እጅግ ፈታኝ የሆነውን ሩቅ መንገድ የቦታው ርቀት ሳያቆማቸው በአምፑላንስ በበቅሎ በመጓጓዝ የደከሙለትን ቤተ ክርስቲያን ምርቃት በከፍተኛ ቁርጠኝነት ቦታው ላይ በመገኘት ለማስመረቅ ችለዋል። ክቡር አባታችን መላከ ምነት አባ ወልደ ጊዮርጊስ በዚህ ምድር ላይ በቆዩባቸው አርባ ስድስት ዓመታት ለትውልድ የሚተርፍ ህያው የሆነ ቤተ ክርስቲያንም ታሪክም ሲዘክሩት የሚኖር በርካታ መንፈሳዊ ስራዎችን በመፈጸም ከእግዚአብሔር የተቀበሉትን መንፈሳዊ አደራ በሚገባ የተወጡ አባት ነበሩ። ለመስራት የሚያቅዷቸው ብዙ መንፈሳዊ ስራዎች ቢኖሩም በገጠማቸው የጤና መታወክ በውጭ እና በሀገር ውስጥ ከፍተኛ ሕክምና እና በጸበል እርዳታ ሲደረግላቸው ቆይቶ በተወለዱ በአርባ ስድስት አመታቸው የካቲት ሀያ አምስት ቀን ሁለት ሺ አስራ ሶስት አመተ ምህረት ከዚህ የድካም ዓለም አርፈዋል። ስርዓተ ቀብራቸውም በተወለዱበት አካባቢ ራሳቸው ባሳነጹት ልዩ ስሙ ምርጣ ማኑኤል በሚባል ቤተ ክርስቲያን ተፈጽሟል። በመርሃ ግብሩ ላይ ከተሳተፉት የሃይማኖት አባቶችና ምእመናን ጋር ቆሞስ አባ ወልደ ጊዮርጊስን በተመለከተ የየግላቸውን አስተያየቶች ይሰጡን ዘንድ ጋብዘናል። በቅድሚያም ቀሲስ ተሾመ ጌታሁን እድሉን ስለሰጠሽኝ በጣም አመሰግናለሁ የክቡር አባታችን የመላከ ምረት ቆሞስ አባ ወልደ ጊዮርጊስ ዜና እረፍት ከተሰማ ጊዜ ጀምሮ ምንም እንኳን በህመም ውስጥ ቢሆኑም ጉዳዩ እውን ሆኖ ሲመጣ ለትከሻ የሚከብድ ጉዳይ ነው የሆነ እና ቃላት አተን ዝም ብለናል። አፍዞን ነው ያለ እንዳልሽው አዋቂው ሰው እንኳ ሲጠብቀው ሲጠባበቀው የቆየው ጉዳይ ስለሆነ ሊታገሰው ሀዘኑን ሊታገሰው ሊችለው ችሏል። እጅግ ደግሞ እየሰበረን ያለ ለልጆቻችን መልስ በማጣታችን የምናስረዳበት ቋንቋ በመጥፋቱና በልጆቹና በእሳቸው መካከል ያለው ትስስር እጅግ ከፍተኛ ስለሆነ ያንን ሰብሮ ለማስረዳትና አምነው እንዲቀበሉ ለማድረግ እጅግ ፈታኝ የሆነ ጊዜ ነው እያሳለፍን ያለ። ነው እንግዲህ መላከ ምሕረት ከመጡ ጀምሮ ዘጠኙን ዓመት ከህብረተሰቡ ጋር የቤተክርስቲያኑን ብቻ ሳይሆን ቤት የማህበራዊ ኑሮውንም በጣም በተሳለጠና በተያያዘ መልኩ ነው ሲኖሩት የነበሩት ማለት ይቻላል። በብዙ ህይወት ውስጥ በብዙ ሰዎች ህይወት ውስጥ አሻራቸው አለና እጅግ ከባድ ልብ የሚሰብር ሀዘን ነው። ወደቀብን እግዚአብሔር ያስችለን ነው ምል። በዕለቱም መርሃ ግብሩን ሲመሩ የነበሩት በትረት ጉሃን ሀይለ ልዑል ገብረስላሴ በበኩላቸው የሚከተሉትን ብለዋል። በቅድሚያ አመሰግናለሁኝ። በእኔ እይታ አባታችን መላከ ምረት ቆሞስ አባ ወልደ ጊዮርጊስ ካገኘኋቸው ጊዜ ጀምሮ ስለ አንድነት ስለ ሰላም፣ ስለ አብሮ መኖር፣ ስለ መከባበር የሚሰብኩ የሚያስተምሩና መስበክና ማስተማር ብቻ ሳይሆን በሚሰብኩት እና በሚያስተምሩት የኖሩ አባት ነበሩ። ሁሉንም አቻችለው ትልቁን ትንሹን፣ ማንኛውንም የተቸገረውን ሰው እሳቸው ጋር ሄዶ መፍትሄ ያገኛል። መፍትሄ ካላገኘ እንኳን መፍትሄ የሚያገኝበት ቦታ ድረስ ይወስዱታል። በመንፈሳዊው፣ በስጋዊው፣ በማንኛውም ረገድ እጅግ በጣም የተዋጣላቸው ትልቅ አባት ስራ ላይ ብቻ ያተኮሩ። እኔ እሳቸውን በጣም የምቀርባቸው በስራ ነበር። ብዙ ስራ መስራት ስለሚፈልጉ ለዛ ስራ ውጤታቸው ደግሞ ሁል ጊዜ ያነጋግሩኛል። በሚያነጋግሩኝም ሰዓት እኔ መልስ በሚሰጣቸው ሰዓት እሳቸውን በቦታው ላይ ተገኝተው የሚያስፈልገውን ነገር ለመስራት በጣም እጅግ በጣም የሚያሳዝኑ በጣም ደስ የሚያሰኙ አባት ነበሩ። እግዚአብሔር ቀደም ማለና ካለ እድሜያቸው ነጠቀን። ለእኛ ታይተው የጠፉ ኮከብ ነው የሚመስሉኝ። ይሄንን ለእኔ ብቻ ሳይሆን በቤተሰቤ ማይቻቸዋለሁ አንድ ወር በታመሙ ወቅት በቤት እኛ ጋር ቆይተዋል። ልጆቼም ባለቤቴም ሁሉም ከእሳቸው ጋር ኤክስትሪም የሆነ አታች መጥናሆን ያለን እና እጅግ በጣም አክባሪ የሆኑ እጅግ በጣም አድናቂ የሆኑ ኢትዮጵያውያንን መርዳት የሚፈልጉ ሀገራቸውን መርዳት የሚፈልጉ ሕዝብ የሚወዱ ማንም በማንም በምንም መልኩ መለየት እንደሌለበት የሚያስተምሩ ፌርነስን የሚያውቁ ሁሉም ሰው በፌር በሆነ መንገድ ትሪት መደረግ እንዳለበት፣ ይቅር ማለትን የሚያውቁ ይቅርታን የሚወዱ ሰላምና ፍቅርን የሚያወርዱ አባት ነበሩ እና እሳቸውን ማጣት ለአንድ ደብር ሳይሆን ለአጠቃላይ ለኢትዮጵያ ቤተክርስቲያንም በተለይ በአውስትራሊያ ትልቅ ጉዳት ነው ብዬ አምናለሁ። በተለይ ኤስቢኤስ ያለውን ተከታትላችሁ ከመሄዳችሁ በፊት ኢንተርቪው ማድረጋችሁ እናውቃለን። እኛም ደግሞ በኮሚቴው በኩል በተቋቋመው ኮሚቴ እኔም እዛው አባል ነኝ፣ እሳቸውን የጤና ሁኔታ ከመጀመሪያ እስከ መጨረሻ ስንከታተል ነበረ። በተለይ በአውስትራሊያ የሚገኘው ምዕመን በሙሉ ማለት ይቻላል ተረባርቦ ማድረግ የሚችለውን ነገር ሁሉ አድርጎ ነበረ። እንግዲህ መጨረሻ የእግዚአብሔር ውሳኔ ስለሆነ ነው የሄዱብን። በዚህ በኩል ሁሉም በዚህ አጋጣሚ እግዚአብሔር ይስጥል እንላለን። በኮሚቴው ውስጥ አመሰግናለሁ። አባ ወልደ ጊዮርጊስ ህመማቸው እንደ ጸ ና በተረዱበት ጊዜ ምዕመናኑን ተሰናብተው ወደ አገር ቤት ሄደው በተቀመጡባቸው ዘጠኝ ወራት ውስጥ ተቀብለው አስታመው ካስተናገዷቸው የቤተሰብ አባላት መካከል የሆኑትንም አግኝተን አነጋግረናል። ታዳጊ ወጣት አዶና መስፍን። መላከ ምረት ቆሞስ አባ ወልደ ጊዮርጊስ ከዚህ ከአውስትራሊያ በሕመም ምክንያት ወደ ኢትዮጵያ በሄዱ ጊዜ ብዙ ጊዜያቸውን ያሳለፉት በእናንተ ቤት ነበር ያረፉትም ስታስታምሟቸውም የነበራችሁት የእናንተ ቤተሰብ ነበር እና በዚህ ፕሮግራማቸው ላይም ደግሞ እኔም ሀሳቤን አካፍላለው ብለሽ ስለቀረብሽ እናመሰግናለን። ስለሳቸው ምንድን ነው ለመናገር የፈለግሽው? አባ ከዚህ ወደኛ ሲመጣ ሐምሌ ነበር። ሰባት ወር አንድ ላይ አሳልፈናል። የመጨረሻውን ሁለት ወር ከአባቴ ጋር እኛ እዚህ ከመጣም በኋላ ከአባ ጋር ስንኖ ያየውት ምን አይነት ሰው እንደነበሩ ነው። አባ ትንሹንም ነገር በጣም ነበር የሚያመሰግኑት ለሌላ ሰው ያላቸው ፍቅር እንደዛ አይነት ፍቅር አይቼ አላውቅም። አሁን ምን አይነት ሰው እንደሆነ በቃላት ራሱ መናገር አልችልም። ግን ከኛ ጋር አሁን ቁርስ ምሳራት በየቀኑ ሲያሳልፍ ይጸልይ ነበር። ከሁላችንም ጋር ያበራ ነበር። ልጆች በጣም ነበር የሚወዳው እና እኔና ታላቅ እህቴ በአንድ ዓመት ትበልጠኛለች። ሐኪም ነው መሆን የምንፈልገው እና በየቀኑ አባ ሰለኛ ምርቃት ነበር የሚያወሩት። እዛ ሲመጡ ሲያዩ በቃ እኔ ነኝ የምመጣው ብለው ነበር። ስለዚህ የእሱን ሞት ስሰማ መጀመሪያ ያሰብኩት እሱ ያ ቀን እንደማይኖር ነው። ግን ነብሱ ከኛ ጋር እንዳለ አውቃለሁ። ትንንሽ ወንድሞች አሉሽ ታላቅ እህትም አለችሽ። እና በአሁን ሰዓት ምን እያደረጋችሁ ነው? እንዴት እየተቋቋማችሁ ነው? ጥሩ ጥያቄ ነው፣ ግን መልሱ ከባድ ነው። አባ በጣም ለመኖር ይፈልጉ ነበር። አሁን እኛ እዚህ ከመጣ በኋላ ራሱ በአደላይድ ኳረንቲን ቁጭ ብለን ደውለው ነግረውን ነበር ቲኬት ገዝተው ሊመጡ ነበር ወደዚህ። እና በጣም ነበር መኖር የሚፈልጉት። ሁልጊዜ በቃ ስለሚመጣ ነገር ነበር የሚያወርስ አሁን ስለኛ ምርቃት በቃ ለብዙ አመት ገና የማይመጣ ነገር፣ ሁልጊዜ ወደፊት ነበር የሚያስቡት ስለጥሩ ነገር። እና ስለዚህ በጣም ያሳዝናል፣ ግን የእሱን ጥሩነት ማሰብና እሱ ሁሉም ነገር ያለውን በቃ እኛ ለመስራት ነው። ታዳጊ ወጣት አዶና መስፍን እናመሰግናለን። ሀሳብ ሀሳብሽን ስላካፈልሽን አመሰግናለሁ። ወይዘሮ ቆንጂት ጥላሁን፣ ከሃይማኖት አባትነታቸው ባሻገር እንደ ሰው ምን አይነት ሰው ነበሩ? ተንኪዩ ማርቴ አባን በአገልግሎት ብዙ መላቃቸው። እሳቸው እዚህ መጥተው ወዲያው ነበርን የሄድኩት የዛሬ ስምንት አመት ከግማሽ እንደዛ አይነት አካባቢ ነበርን ኢትዮጵያ የሄድኩት ስለዚህ እንግዲህ እውነተኛ ማወቅ ያወቅኳቸው አባይ የመጡ ጊዜ ነው። የዛሬ ዘጠኝ ወር አካባቢ ነው መሰለኝ እና እኛ ስንቀበላቸው እንግዲህ ያው ተነግሮን ነበረ። ወደ ገዳም ሄደው ሊያርፉ እንደነበረ ነው የመጡት። ግን በመጡ ጊዜ በሃይማኖታቸው በጣም ጠንካራ፣ እንደሰው ደግሞ አሁን እንደሰው ስለጠየቅሽኝ እንደሰው ደግሞ የእውነት አዛኝ፣ ከሁሉም ሰው ጋር ተግባቢ፣ ከታች ከላይ በቃ በጣም ከጓደኞቻችን፣ ከዘመዶቻችን፣ ከሁሉም ሰው ጋር ቤተሰብ ሆኖ ነበር ከኛ ጋር የኖሩት አባ ለልጆቻችን አባት ነበሩ። በጣም እንደውም ሀዘኑን በጣም ያከበደብን ጠዋት ተነስተው እንደ ልጅ ከልጅ ጋር ከትንሹ ልጅ የስድስት አመቱ ነው ከዛሪያ ጋር ተጫውተው ትልልቆቹን ኢንካሬጅ አድርገው አበረታተው ደግሞ ኮቪድ ስለነበረም እቤት ነበር ሆምስኩልድ ነበረ፣ ልጆቹ አብረን ነበር የምንውለው እና በእውነት በቃ ምን አይነት ሰው ናቸው ብዬ ለመግለጽ እራሱ እግራ ይገባኛል። ትልቅ ሊደር ነበሩ። ትልቅ ትልቅ የሆኑ ጌፍትድ የሆኑ ሊደር ነበሩ። ለእኔ የስራ ነገሮችን ቤት ውስጥ ሆነን ነበር የምንሰራው። ስልክ ስናወራም ሌሎችንም ስንሰራ ይሰማሉ እና ለእያንዳንዱ ነገር ትልቅ የሆነ ሀሳብ አላቸው። ስለ ሁሉም ነገር ያውቃሉ። በጣም ነበር የሚደንቀኝ። ኦብዘርቭ ያደርጋሉ እና አንድ ሰው አልነበሩም፣ አባ አንድ ሰው አልነበሩም። እርሶ ማን ነዎት ብሎ ጠይቂያቸው አውቃለሁኝ። በጣም የብዙ ሰው አይነት እውቀትና አቅም ነበራቸው እና በሽታውም ደግሞ በጣም ሀይለኛ ታጋይ ነበሩ። በፍጹም ድፊት በቀ ያረጉታል ብዬ ነበር ያሰብኩት። በመሀከሉ ሆስፒታል ተኝተዋል። ብዙ ብዙ ነገር አሳልፈዋል። ግን ይሄ ሁሉ ነገር ቢያልፍም ይሸነፋሉ ብዬ አልገመትኩም። ይሄ ከምን የተነሳ ነው? ጠንካራ ሰው ነበሩ አባ በጣም ጠንካራ ፖዘቲቭ ፖዘቲቭ ፖዚቲቭ ማይንድ ያላቸው ትልቁን ችግር ቅልል የሚያደርጉ ሌላ በጣም ማለት የምፈልገው ነገር በቅድም ማዶና ብለዋለች። በጣም ሜልበርን ነው የመምጣት ህልም ነበራቸው እና አውደ ምርቱ ላይ ቆሜ ምእመኑን አመስግኝ በቀያን ቀን አይቺ ይሉ ነበር። ሁለት ትልም ነበራቸው። አንደኛው ቤተክርስቲያናቸውን መጨረስ ነበረ፣ መርጦ ለማርያም ውስጥ ያለ ቤተክርስቲያን። እሱን በጣም በከባድ መውስጥ እያሉ ነው ሄደው ያስጨረሱት። ግን ከዛ በኋላ ሲመጡ ኳራንቲን ላይ ያለው ራሱ ኦን ዘ ትዌንቲ ፊፍዝ ኦፍ ፌብሩዋሪ ነበር ፍላይታቸው ወደዚህ ለመምጣት እስከ መጨረሻው እስከዛ ቀን ድረስ አባ ጠዋት ድረስ እንደሚመጡ ነበር የምናውቀው። ለምን አቅማቸው ሰውነታቸው ቢዝልም፣ አባ ግን ልባቸው እና ሀሳባቸው ስራቸውን ጨርሰዋል ብዬ አላስብም። ብዙ ፕላን ነበራቸው እና እንደ ሰው በጣም ትልቅ የሆኑ ራዕይ ያላቸው መሪ ነበሩ። ብዙ ጊዜ እዚህ ሀገር አውስትራሊያ ላይ ትምህርት ቤት የመክፈት ትምህርት ቤት መከፈት አለበት የሚል ህልም ነበራቸው። ገዳም መከፈት አለበት የሚል ህልም ነበራቸው። በጣም ብዙ ሰዓት ብለን እናወራ ነበር። ብዙ ነገር አስተምረውኛል። በዚች በአጭሩ አወራት ውስጥ ለእኛ የመጨረሻውን ጊዜ አብረን ስላሳለፍም ትልቅ ሀዘን ላይ ነን ያለነው። በተለይ በተለይ በተለይ ደግሞ ባለፉት ሁለት ወር ውስጥ ባለቤቴ አብሯቸው ነበር እና በጣም ትልቅ ትልቅ ሎስ ነው። ለምን መኖርን ይፈልጉ ነበር፣ ይችሉ ነበር እና ግን እግዚአብሔር ደግሞ የፈቀደው ሆነ እና ማርፊዬ እንግዲህ የአምላክ ፍቃድ ይሁን ብለን መቀበል እንዳለብን አውቀን ተቀብለናል። በተያያዥም የሃይማኖት አባቶችን ማጣት በማህበረሰቡ ውስጥ ሊፈጥር የሚችለውን ስነ አእምሯዊ ጫናና መፍትሄዎቻቸው በተመለከተ ሙያዊ አስተያየታቸውን ይሰጡንም አሉ። መላከ ፀሐይ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ስራ አስኪያጅ እንዲሁም የብሪዝበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ የመላከ ምሕረት ቆሞስ አባ ወልደ ጊዮርጊስ አየለ የመታሰቢያ ፕሮግራም ተከናውኗል። እንግዲህ እሳቸው በተለይ በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ከዚህ ቀደም ሁለት ሲኖዶሶች በነበሩበት ወቅት አንድ እንዲሆን ሲታገሉ ከነበሩ ታላላቅ የሃይማኖት አባቶች መካከል አንዱ ናቸው። በእርሶ እይታ እንዴት ነው የሚገልጿቸው? ይህንን በስላብ መቻቻችሁ በጣም ነው የማመሰግነው ማርታ ሁልጊዜ ኤስቢኤስ ቤተክርስቲያናችን እኛ ስንበሰው እናንተ እያስታወሳችሁ ባህላችን፣ እምነታችን፣ ህዝቡም እንዲያውቅ እኛም እንድንነቃቃ እያደረጋችሁ የምታቀርቡትን በጣም አስቀድሜ ለማመስገን ፈልጋለሁ። እውነት ነው። መልአከ ምሕረት አባ ወልደ ጊዮርጊስ እጅ በጣም የምንወዳቸው የሚወዱን መልካም አባት ነበሩ። እንደተባለው በተለይ በዚህ ቤተክርስቲያን አውዳ አንድነት በመጣችበት ጊዜ በፍጹም ቅንነት ከተነሱ የሚከሱት አባቶች እና ሲሰሩ ከነበሩት አባቶች በተለይ በአውስትራሊያ አካባቢ አንዱና ግንባር ቀደሙ አባት ነበሩ። እንዲህ አይነት መካከለኛ ሆኖ በሰዎች መካከል መስራት ድልድይ ሆኖ ማገልገል ለታደሉት ብቻ ነው። ተለያይቶ በነበረው ማህበረሰብ ውስጥ እንደ ድልድይ ሆኖ አገልግለውናል እና በዚያን ጊዜ ደግሞ ከፍጹም ቅንነትና በፍጹም ፈገግታ ነበረ የሚቀበሉን የነበረው። ያም ደግሞ አቀራረባቸው ብዙዎችን ማርኮ ብዙዎች በእውነት በደስታ እንዲቀበሉት አድርጎ ነበረ እና ሰው መጉደል ትልቅ ጉለት ያመጣል። ምክንያቱም ይህ አይነት ማህበረሰብ በስደት ያለ ማህበረሰብ ባህሪው ራሱ በቀላሉ የሚቆጣ ነው በጣም አስቸጋሪ ነው። እና በእንዲህ አይነት ማህበረሰብ ውስጥ ደግሞ እንዲህ አይነት እየሳቀ ቁም ነገር የሚያወራ የሚያስተምር፣ የሚለውጥ አባት በጣም ያስፈልጋል እና በዚህ ውስጥ እንዲህ አይነት አባት ማጣት፣ መካሪ ማጣት አስተማሪ ማጣት ነውርን ነጋሪ ማጣት በጣም ትልቅ እጦት ነው ለሀገረ ሰውከታችን እና ያባባ አጠቃላይ ታታሪ ነበሩ። በጣም ጥሩ ማስተማሪ ነበሩ በእውነት ሀገረ ሰውከታችንም እንደ ሀገረ ሰውከት በተለይ ትልቅ እጦት ነው። ያጣ ነው። ተግባብቶ የሚሰሩት ሰው ማጣት በነገሮች ቋንቋ፣ አንድ ቋንቋ እየተናገርን አሁን ማንስማማበት ብዙ ነገር አለ እሳቸው ግን ቋንቋቸውም ልባቸውም ውስጣቸውም አንድ ስለነበሩ ያለምንም ችግር ከሁሉም ጋር እኩል የሚግባቡ፣ እኩል የሚሰሩ፣ ለሁሉም ደግሞ ቀለል ባለመልክ በቃ ነገሮችን ማስተናገድ የሚችሉ ጥሩ እና መልካም አባት ነበሩ ለኔ። እርሶ እንደሚታወቀው ቤተ ክርስቲያንን በሃይማኖት እውቀት ከማገልገል ባሻገር በማህበራዊ ጉዳይ አገልግሎት ወይም ደግሞ በሶሻል ወርክ ስራ ላይም በሙሉ ጊዜ ያገለግላሉ። እንዲህ አይነት አባቶች በሚያልፉ ጊዜ በህብረተሰቡ ላይ የሚፈጥረው ስነ ልቡናዊ ጫና ምን ይመስላል? እርሶም ከሙያወት አንጻር በዚህ ምክንያት ሊጎዱ ሊያዝኑ የሚችሉ የህብረተሰባችን ክፍሎች ምን መደረግ አለበት ለነሱ ክርስቲያን ምን አይነት አገልግሎቶችን መስጠት አለባት ብለው ይመክራሉ? በዚህ አጋጣሚ እውነት ነው እንግዲህ ለዚህ ትልቁ ምሳሌ የታላቁ አባት ሊቀ ካህናት መዘምር ብሩ ህልፈት አንድ ትልቅ ትምህርት ነበረ እና በዚያን ጊዜ እንደምታስታውሹው ከትልቅ እስከ ትንሽ፣ በቃ ከልሂቅ እስከ ደቂቅ ሁሉም ነው ያዘነው። ሳሩ ቅጠሉ ነበረ ያዘነው እና ያ ጊዜ ጣው ነው ሁላችንም ከብዶን ነበረ፣ በጣም መሸከማቅቶን ነበረ እና እንኳን ለህጻናቱ ለአዋቂዎች ራሱ በጣም የሚከብድ ነው። እንዲህ አይነት ሰዎች ሲጠፉ በጣም ይከብዳል። እና አሁንም ቢሆን የመላከ ምረት አባ ወልደ ጊዮርጊስ መጉደል ለብዙዎች ህጻናት ለአዋቂዎችም ትልቅ ጉድለት እንደሚያመጣ የታወቀ ነው። እና ይሄ ህብረተሰቡ ከምን ጊዜውም በላይ ጠንካራ የሚሆንበት በተለይ ደግሞ አሁን ደሞ ዐብይ ጾም ስለሆነ ከባድ ሀዘን በሚገጥምበት ጊዜ አንዱ ትልቅ መፍትሄ፣ መንፈሳዊ መፍትሄ ነው። መንፈሳዊ መፍትሄ ደግሞ ጸሎት ነው፣ ተመስጦ ነው። ወደ እግዚአብሔር እግዚአብሔር ሆይ ልክ እንዳየው አንተ ሰጠህ አንተ ወሰድክ እና እኒህ አባት እስካሁን ድረስ አብረውን ኑረው ነበረ። በደስታ ኑረው ነበረ። በሐዘናችን ሳይለዩን፣ በደስታችን ሳይለዩን ለህይወታችን የደስታ ምንጭ ሆነው ኑረዋል። አሁን ግን ደግሞ የአንተ ፈቃድ ስለሆነ አንተ ወስደሃቸዋል።

ብሎ አንድ በዚህ መጽናናት ይቻላል። ሁለተኛ ነገር ደግሞ ሕፃናቱ እንዲህ አይነት ነገር ብዙ ላይገባቸው ስለሚችል ይሄንን አጥብቆ ጥሩ አርጎ ማስተማር በእምነት እንዲገባቸው የእምነት ሰው በእምነት ማመን እንዲጀምር በእምነት መኖር እንደሚቻል ያንን ራሱ ማስተማር ያስፈልጋል። ሌላው በአካባቢ ያሉት ካህናት ከምንጊዜውም በበለጠ ለአንድ ቤተክርስቲያን ላይ ብቻ ፎከስ አድርጎ ከመስራት ይልቅ አካባቢያዊ የሆነ ፕላን ነድፎ ጉባኤ በማዘጋጀት ለህፃናቱም ለአዋቂዎችም የሚመጥን ትምህርት መስጠት እና ሰዎች የሚጽናኑበትን መንገድ መፈለግ በጣም አስፈላጊ ነው። ከዚህም በተጨማሪ ደግሞ በማህበራዊ ሳይንስ እውቀት ያላቸው በሳይኮሎጂም በተለያየ ሙያ ያላቸው ሰዎችም እንዲሁ በአዳራሽ ከትምህርት በኋላ አንዳንድ ፕሮግራም የሚያቀርቡበት አጭር አጭር ፕሮግራም የሚሰጡበት ፕሮግራሞች ቢዘጋጁ ይህ ራሱ ለኮሚኒቲ ኤዲኬሽን በጣም ጥሩ ይሆናል እና የኮሚኒቲ ኤንጌጅመንት እንዲህ አይነት የሳይኮሎጂካልና የሶሻል ኤንጌጅመንት ራሱ አንድ ራሱን የቻለ ቴራፒ ነው። እና ይህም ነገር ቢሰራበት ለህብረተሰባችን ጥሩ የሆነ ውጤት ያመጣል የሚል እምነት አለኝ። ሌላው ቅርብ የሆኑ ቤተሰቦች በተለይ እነሱ በጣም ከማንኛውም ሰው የበለጠ ሊጎዱ ይችላሉ እና እነዚያን ቅርብ የሆኑ ሰዎች እራሱ ካህናቱ ልዩ ትኩረት አድርገው እነሱም ጋር የተወሰነ ጊዜ ማሳለፍ ቢቻል የቅርብ ክትትል እንዲደረግ ደግሞ ይደረጋል ብዬ ተስፋ አደርጋለሁኝ። ይሄ ራሱ አንድ ጥሩ ነገር ይሆናል። የእናንተ መጨረሻም የእናንተ ሬዲዮ ራሱ ኤስቢኤስ ራሱ የሚሰራው ስራ ቀላል አይደለም። ባለፈው ጊዜ የተለያዩ ፕሬዘንቴሽኖችን አይቻለሁም እና ያ አንዳንድ የሚያቀርብ ሰዎች የሚያቀርቧቸው ስራዎች እጅግ በጣም አስደናቂ አስደናቂ ሆነው ፕሮግራም ታቀርባላችሁ እና እነሱን ራሱ ማዳመጥ በእነሱ ውስጥ ራሱ ትልቅ ትምህርት ነው የሚገኘው። እና ኤስ ቢ ኤስ እዚህ ሀገር በእውነት ትክ የሌለው ስራ እየሰራ ያለ ሬዲዮ ነው። በዚህ አጋጣሚ እንዲሁም የእናንተንም ሬዲዮ በሆነት በጣም አመስገን እፈልጋለሁ። በተለይም ደግሞ የእናንተ ፐርሰናል ኮሚትመንት ለህብረተሰባቸው እየሰራችሁ ያለው ይሄ ራሱ ትልቅ ኮሚ ኮሚትመንት ነው እና ይሄ ነው ማለት የሚችለው። አሁን በኤስቢኤስ ዙሪያ ስላደረሱን የምስጋና መልእክት እናመሰግናለን። መላከ ፀሐይ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ስራ አስኪያጅ፣ እንዲሁም የብሪዝበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ እናመሰግናለው። ርስጥልኝ የመላከ ምህረት ቆሞስ አባ ወልደ ጊዮርጊስ አየለ የመታሰቢያ መርሃ ግብር በሜልበርን ከተማ የሚገኙ አብያተ ክርስቲያናት መሪዎችና ምዕመናን በተገኙበት ተከናውኗል። በአካል መገኘት ያልቻሉ በየግዛቱ ያሉ የየአብያተ ክርስቲያናቱ መሪዎች መልእክቶቻቸውን በጽሑፍና በድምፅ አድርሰዋል። የኤስቢኤስ የአማርኛው ቋንቋ ዝግጅት ክፍል ላዘኑት ምዕመናን ሁሉ መጽናናትን ይመኛል። ለኤስቢኤስ ራዲዮ ማርታ ጸጋው ነበር ከሜልበርን ከማህበረሰብ